በኢትዮጵያ እና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮች እና ነዋሪዎች ተናግረዋል። የሱዳን ጦር አሁንም በአካባቢው እንደሚገኝና ቤቶችንም እንደሚያቃጥል ነው አመራሮቹና ነዋሪዎቹ ለአሜሪካ ድምፅ የተናገሩት። አሴር ምስጋናው ዘገባ አድርሳናለች። ከሰባት ወር በላይ ያስቆጠረው የኢትዮጵያና የሱዳን ድንበር ውዝግብ መቋጫ ሳይገኝለት አሁንም እንደቀጠለ ነው። የሱዳን ጦር ድንበራችንን ጥሶ ገብቶ ጥቃት እየፈጸመብን ነው ብለው ቅሬታ እያሰሙ የነበሩት በምዕራብ ጎንደር ዞን መተማ ወረዳ ማጠቢያ ንዑስ ወረዳ የሹመት መንዱካ ቀበሌ ነዋሪዎች አሁንም በሱዳን ጦር ጥቃት እየተፈጸመብን ነው ይላሉ። የመኖሪያ ቤታቸው በሱዳን ጦር እንደተቃጠለባቸው የሚገልጹት አቶ መልክ ያላምረው ከነዋሪዎቹ አንዱ ናቸው። ቤት የእርሻ ካምቡ በሽሮ በሙሉ ቤቱ እኔ ማመል ማለም የነበረው ሰሊጥ፣ ማሽላ፣ ጥጥ ነው ማመርት የነበረው ከዛ እርሻ ከአምስት መቶ ኩንታል ያላለሰትም ይሆን ከዛው ላይ ከብቱም በዚህ በሱዳን ደንበር በጠረፍ ባሉት አርብቶ አደሮች እየተጎዳሁ ነው የምኖረው። ብዙ ጊዜ ግማሹን ጊዜ መከላከያ እየወሰድኩ እባካችሁ እያልኩ እየለመንኩ ግማሹን ጊዜ እየተለማመንኩ ያው በቃ በዚህ ነው ያለሁት። ባለፈው ከኛ አካባቢ ተዘራ ምናምን የሚባል ሰውዬ ሁለት ትራክተር ሂደዋል፣ ወደ ሶስት ሰው ተገሏል። ተኛ ራቅ ያለ የአንድ ሰዓት መንገድ ቢሆን እንደዛ ነው፣ ከኔ መሽሮ። አሁን ደግሞ ከኛ አካባቢ ሲዞሩ ነው የሚሉት። እና እንዳይመጡ እንዳይገቡ፣ ወደ እርሻ እንዳይገቡ እያሉ መለክ ነው የሚሉ ያለ። ለዚህ እዛ አካባቢ ለሚሄዱ ገበያ ምናምን ደርሰው ለሚመጡ እና መሬቱ የኛ ነው እያሉ ነው ያለ ግንቦት ሀያ ሰባት ሀያ ስምንት ሰሪ ነው ምንዘራ ነበር። አሁን ግን እንኳን ምንዘራ በስጋት ላይ ነው ያለን ራሱ መሄድም አልቻለም። ያው የጊዜው ነው ችግሩ ሚደርሰኝ መንግስትም ግብርና ሰሊምም ሆነ እንዴት ነው ብሎኝ፣ ጥጡም ቢበላ ቢከስብኝ ቢቃጠል መሽሮ ብቅ ብሎ አይቶ የግብርና ሰሊም የልማት አይልም መቶ አይቶኝም ያውቅ የለም ሌላው አስተያየት ሰጪ አቶ ባንት አምላክ በላይ በበኩላቸው የሱዳን ጦር ወቅቱን ተከትለን የእርሻ ስራችንን እንዳናከናውን ችግር እያደረሰብን ነው ብለዋል። እያቃጠሉት ነው አሁን በይ ሰሞን ሄደው ነበረ። እጅ ነበረ ቀደም አሁን ይኸው እኮ ከሰል እንደሚቆርጠው አሁን ግራር ከሰል አሁን እንግዲህ እንዳለው ማለት ነው። የምንማሩ በላይ እንደ አጠቃላይ የሽምጣ ወደ ላይ ግራር ለጥቶ አልተረፈም። እየቆረጠ ነው የሚቆርጠው በካርቦን በአሁን በእርግጥ አላረጉትም። የእኛው በቃ ችለት ነው ወደ ከቲያ ወደ ምራብ ነው። በምዕራብ ጎንደር ዞን መተማ ወረዳ ማጠቢያ ንዑስ ወረዳ ሹመት መንዱቃ ቀበሌ ዋና አስተዳዳሪ አቶ አለሙ አወቀ በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን ገልጸዋል። በተከታታይ እንግዲህ ከቃጠሎ እስከ ሀብትና ንብረት ተፈጥሮ ሀብት ያህል ነገር እየዘረፉ ያላቋረጠ ኮፈል ደረጉ እንደሆነ ያው በተደጋጋሚ መረጃ እየሰጠነ ለመንግሥትም ችግሩን ያው በአመራር ደረጃ ከወረዳ ጀምሮ ያለውን ነገር እያሳወቅነ ነ ነው ያለ ነው። አሁንም ቢሆን ያው ገና ግንቦት ሰኔ ላይ አርሶ አደሩ ወደ ማሳው ተረጋግቶ እንዳይገባ፣ የእርሻ ስራ ተረጋግቶ እንዳይሰራ፣ አታርሱም ማሳ አታቀዱም በሚል ነገር እነሱ በእነሱ አባባል ሊሳሻ የሚውሉት አለ በእኛ ግን ያው ታጣቂ የምንለው እየገቡ የሚያሰራሩበት የሚያንገራግሩበት ከደንባቂ የሆነ ነገር አለ እና በአሁኑ ሰዓት አርሶ አደሩ በተደጋጋሚ ችግሩንም ቅሬታውንም እያቀረበ ነው። እስካሁንም ድረስ በቦታው ድረስ ተጎንቶ ያው የኛም እንደ መንግስት ያለው አመራርም ለምን የሚል ነገር በእውነት ክትትል አላደረገም። ትንሽ እይታም የተነፈገው ይመስላል ያው መንግስት ከሚሰራቸው ሰፊ ስራዎች እና አሁን እየተደረገ ካለው ሀገራዊ ለውጥ አብዛት ያው መንግስት የሚሰራው ሰፊ ስራ ቢኖርም በተለይ በእኛ አካባቢ ደግሞ እንዲህ እንዲህ አይነቱ የእነሱ ትንኮሳ እስካሁንም መቆም ባለመቻል ያው አርሶ አደሩ አሁን እንዲሆን ቅሬታውን ያመራሩም ለመንግስት እያቀረበ ነው ያለ። አሁን ደግሞ ነገሩን አስቸጋሪ የሚያደርገው አሁን ምድረ ሱዳን ላይ በተጨባጭ ያው ከሰሜኑ ሀገራችን ግጭት ጋር በተያያዘ ወደ ሱዳን የገባ ኃይል እንዳለ ይታወቃል። ያ ከጅም ተወሰራ ነው። በተመሳሳይ ቅመምቶቹም ይሄ የእኛ ሰው የእኛ ዜጋ ከነሱ ጋር ተቀላቅሎ እያስቸገረ ያለ እነሱም አይዞህ በርታ የሚሉት አካል ያለ መሆኑን የሚያሳይ ነገር አለ። በተለይ በታች አርማቶ የገቡበት ሶስት አራት ሰራዊት ይዞት የነገረውን ቦታ ወደ ሰሜን ሀገራችን ክል ሲሄድ ሲሆን ዘለው እንደገቡ አሁን የክርክርና የዲፕሎማሲ ጉዳይ ስለሆነ እዛ ቦታ ይህ ጦር አልወጣም። እስከማውቀው ድረስ ከእኛ በበታች ነው መልስ ገብ የሚባል ቦታ ላይ ያልሁ ሁለት አመት ሶስት አመት ያህል ያው ቦታውን እንዳያዙ አመጣም በሚል እስካሁን ድረስ ኢትዮጵያና ሱዳን በሚዋሰንባቸው ድንበሮቻቸው አካባቢ የተፈጠረውን ግጭት አስመልክቶ አንዱ ሌላውን ወገን ተጠያቂ ሲያደርጉ መቆየታቸው ይታወሳል። ሰሞኑን ከአውሮፓ ህብረት ልኡካን ጋር ውይይት ያደረጉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ወረራ ሲሉ የገለጹትን ይህንን የሱዳን ድርጊት ማንሳታቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። የዓለም አቀፉ ማህበረሰብ ሱዳን የኢትዮጵያ ሉዓላዊ መሬት በወረራ መያዟን ተከትሎ ማውገዝ የሚጠበቅበት ቢሆንም ይህንን አለማድረጉ አሳዛኝ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ በኢትዮጵያ በኩል ችግሩ በሰላማዊ መንገድ መፍትሄ እንዲያገኝ ጽኑ አቋም ያለ መሆኑንም ለአውሮፓ ህብረት የልዑካን ቡድን አብራርተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር